የሁለቱ ወረዳ ነዋሪዎች ከሁለት ዓመታት በላይ በህወት ቁጥጥር ስር ሲሆኑ ከአማራ ክልልም ሆነ ከትግራይ ክልል የምግብ እርዳታና ሕክምና እያገኙ ባለመሆናቸው ለከፍተኛ ስቃይና ለሞት እየተዳረጉ እንደሆነ ነው የብሔረሰብ አስተዳደሩ ኃላፊዎች የሚናገሩት። የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ ዶክተር ኪዳ ታየለ በአሁኑ ወቅት በተለይ ቆላማ በሆነው የአበርገሌ ወረዳ የወባ ህመም ተስፋፍቶ ህይወት እያጠፋ መሆኑን ጠቁመው በሌሎች የጤና ችግሮችም በሁለቱ ወረዳዎች ህይወት እየጠፋ ነው ብለዋል። መንግስት ቦታውን ስለማናስተዳድረው እዛ ካይም አገልግሎት ስለማንሰጥ አክሰስ ስለማናደርገው ያለውን ነገር በትክክል ሪፖርት አይደርሰንም። ግን ከተለያዩ ምንጮች እንደምንሰማው አጠቃላይ የእናቶች በወሊድ ምክንያት እየሞቱ እንደሆነ ህጻናት ደግሞ የምግብ እጥረቱ በጣም የከፋ እንደመሆኑ ምግብ እጥረት እና ከምግብ እጥረት ጋር የተያያዙ ሌሎች ህመሞች የሳምባ ምች፣ ተቅማት በመሳሰሉት እየሞቱ ነው የሚሉ ሪፖርቶች አሉ። የጻ ግብጂ ወረዳ ዋና አስተዳዳሪ አቶ ንጉሱ ደሳለኝ በሕክምና እጦት ምክንያት ባለፉት ጥቂት ወራት የእናቶች ህይወት ማለፉንና በረሀብም የተጎዱ እንዳሉም ነው ያመለከቱት። ሚሞት አለ። አሁን ማዶ እዛው ላይ ያለ ማህበረሰብ በረሀብም እየሞተ ነው። በወሊድ እየሞቱ ነው። አሁን እኛ ካሁን ወደ አስራ አምስት በወሊድ ህይወታቸውን ያጣናቸው አሉ። ሶስተኛ ዙር ጦርነት ከተካሄደ በኋላ ማለት ነው። ከእነሱ ውስጥ ደግሞ አምስቱ ህፃናት እንትቶ የሞቱ ናቸው እርዳታ ሰጪ ተቋማት ወደ አካባቢዎቹ እንዲደርሱ በርካታ ጥረት ቢደረግም ተግባራዊ ሊሆን አልቻልም ይላሉ ዶክተር ኪዳታ አየለ የብሔረሰብ አስተዳደሩ ጤና መምሪያ ኃላፊ እዛ ያለው ማህበረሰብ እንግዲህ ያው ወደ ሁለት ዓመት የሚሆን ጊዜ ነው አጠቃላይ አካባቢው ቁጥጥር ስር ከዋለ ስለዚህ ከዛ እንግዲህ ጀምሮ የመሰረታዊ የጤና አገልግሎቶች የምግብ አቅርቦት ሁሉ ስለተቋረጠ በጣም ችግሮቹ የከፉ ናቸው በተለይ ዛሬ፣ ስምንት ወር ሰባት ወር አካባቢ ላይ የሰማናቸው ሪፖርቶችም ብዙ ሞቶች፣ ወረርሽኝ ነገር በተከሰተ ሪፖርት ተደርጎ ነበር። ያን አዛር ድርጅቶችም እንዲገቡ ጥያቄ አቅርበን ነበር። ብዙም አጥጋቢ ምላሽ አልተሰጠን። ያን የዋግኽምራ ብሔረሰብ አስተዳደር የኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ከፍ ያለው ደባሽ። ሌሎች በጦርነት ለነበሩ አካባቢዎች የሚደረገው ድጋፍ ለሁለቱ ወረዳ ነዋሪዎችም ሊሰጥ እንደሚገባ ነው ያስረዱት። የሆነ እንቆቅልሽ ነገር ነው እኔ እውነት ለመናገር እንግዲህ በትግራይ በኩል ለትግራይ ወንድሞቻችን እህቶቻችን ይደርሳል እርዳታው። መድረሱ ክፋት የለውም፣ ተገቢነትም ነው። የሰብአዊ እርዳታ ስለሆነ ግዴታ ነው። ብንችል እኛም መርዳት የሚገባን ነገር ነው ለትግራይ ቤተሰቦቻችን። ግን ደግሞ ለትግራይ እየደረሰ ለአማራ ክልል ላሉት በዋግኽምራ ብሔረሰብ አስተዳደር ስር ላሉ ሁለት ወረዳዎች ይህን ያህል ጊዜ ለምን እንደማይደርስ ለምን እንደማይሰጥ ነው ግራ ያገባል። ረሀቡ አለ የተፈናቀለው ተፈናቅሎ እዛው የቀረው እዛው ያለው እና በጣም በርካታ ሰው እየሞተ እንደሆነ ነው የሚነግሩን። አንዳንድ በመጠለያ ጣቢያ የሚገኙ ተፈናቃዮች በአስቸኳይ ወደ ቀያችን መንግስት ይመልሰን የሚል ጥያቄ አቅርበዋል። ያው ትልቁ ጥያቄ ወደ ሰፈራችን እንሂድ ነው። ለምንድን ነው ያመከላከያን ሲያርድ ሽክል ሁሉ የነበረ ሰው ሰላም አግኝቶ፣ እኛ ግን ከመንግስት ጎድን ቁመን ለምንድን ነው እንደ ሰው አልተቆጠር ነው ለምንድን ነው መንግስት የደስታን የሚለው ጥያቄ ነው ሁሉ ጊዜ የሚቀርበው። አጭር ጊዜ የሚል ነው እንጂ ያው መፍትሄ አልተፈጠረም። የጻግብጂ ወረዳ ዋና አስተዳዳሪ አቶ ንጉሱ ደሳለኝ ባለፈው ሳምንት በህዋት ስር ወደሚገኘው ጻግብጂ ወረዳ ተፈናቃዮችን ለመመለስ የሚያስችል ሁኔታ እንዳለ ለማየት ወደ ቦታው የተንቀሳቀሱ የብሔረሰብ ዞኑ ሰዎች ከህዋት ታጋዮች ጋር ተጋጅተው የተወሰነ ጉዳት መድረሱን አስታውሰዋል። በመሆኑም ተፈናቃዮቹን አሁን ማንቀሳቀስ እንዳልተቻለ ነው የገለጹት። የብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና የቅድመ ማስጠንቀቂያና ምላሽ ቡድን መሪ ወይዘሮ ዝናሽ ወርቁ ከሁለቱ ወረዳዎች የተፈናቀሉ ከ67ሺህ በላይ ተፈናቃዮች ደግሞ በተለያዩ መጠለያዎችና ከህብረተሰቡ ጋር ይኖራሉ ብለዋል። አለምነው መኮንን ለዶቸ ቬሌ ራዲዮ ባህር ዳር